ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። በ19 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላቸው የዛሬ ሰኞ ሚያዝያ 14 2011 ዓ ም ፕሮግራማችን ጀመረ። ከትላንት በስቲያ ማታ ሽሪላንካ ላይ የደረሰው ጥቃት ዓለም አቀፍ ውግዘትን አስከተለ። በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ። በአሳዛኙ አጋጣሚ ስለ ተጎዱና መከራ ስለደረሰባቸው ሁሉም እጸልያለሁ የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በአብይ ርዕስ ዘገባ እናቀርባለን። ከዛሬ ሰኞ መደበኛ ቅንብሮች መካከል ከስፖርትና ከአፍሪቃ ነክ ርዕሶች ሌላ አንድ ወቅታዊ ቅንብር ይኖረናል። በነገራችን ላይ በዛሬ ስፖርት ፕሮግራም ሰሞኑን ከዚህ ዓለም በሞት የተለየውን በሰሜን አሜሪካ የኢትዮጵያውያን ስፖርት ፌዴሬሽን መስራች አንዱ የሆነውን ሚሊዮን ገብረ ኢየሱስን እንዘክራለን። ሰላም ጤና ስጥል፣ እንደምናመሻችሁ አድማጮቻችን፣ አስተናጋጆቻችን ያዳኝ ፍስሃዬና እኔም አዲሱ አበበ እስከ አራት ሰዓት አብራችሁን ትቆዩ ዘንድ ጋብዘናል። በመጀመሪያ ግን የዓለም ዜና እናነባለን። ኢትዮጵያንና ኤርትራን ከሚያገናኙት መስመሮች መካከል ክፍት ሆኖ ቆይቶ የነበረው የቡሬ አሰብ መንገድ ዛሬ ተዘግቷል። መስመሩ የተዘጋው ለተሽከርካሪዎች እንደሆነና እግረኞች ግን ማለፍ እንደሚችሉ ታውቋል። መስመሩ የተዘጋው በኤርትራ በኩል መሆኑን በአፋር ክልል ኤሊዳር ወረዳ አስተዳደር ለአሜሪካ ድምፅ ገልጧል። ሙልጌታ ጽብሃ ዝርዝሩን ልኮልናል። የቡሬ አሰብ መስመር የተዘጋው ዛሬ ከማለዳው 12 ሰዓት ጀምሮ መሆኑን በአፋር ክልል የኤልዳር ወረዳ አስተዳዳሪ አቶ አብደላ ሱሌ ተናግሯል። መስመሩ ከያዝነው ዓመት መስከረም አንድ ጀምሮ ክፍት ሆኖ ቆይቷል። መተላለፊያውን ለምን እንደዘጉ በስፍራው የነበሩ የኤርትራ የውሰን ጥበቃ ባልደረቦች ተጠይቀው እንደነበረ የገለጹት አቶ አብደላ ከከፍተኛ አመራር ትእዛዝ ስለደረሳቸው መሆኑ እንደገለጹላቸው ተናግሯል። ስለዚ እንግዲህ ዛሬ ነው የሰማ ነው መዘጋቱም ጀምሮ ነው የተዘጋው። እዛ ያለው የኛ አመራሮች እንደነገርም ከሆነ እንግዲህ ትእዛዝ ከላይ መጥተዋል በሚል ነው እና ሌሎች ቆመዋል። ዛሬ ወደዛ የሄዱ የነበሩ ኖች ተመልተዋል። ከዛም በኩል ይመጡ የነበሩት እንደ ቆሙና ወደዛው እንደተመለሱ ነው እየሰማ ነው። ያው እግረኛ ግን በእግረኛ መስመሩ ከተከፈተ ጀምሮ የተወሰነ የንግድ እንቅስቃሴና የተጠናከረ የሕዝብ ለህዝብ ግንኙነት እንደነበረ የጠቀሱት የኤልዳአር ወረዳ አስተዳዳሪ ዛሬ መኪኖች መተላለፍ ባለመችላቸው በሁለቱም ወገን መቆማቸውና የተመለሱም እንዳሉ አመላክቷል። የቡሬ አሰብ መስመር ከአራቱ የሁለቱ ሀገሮች መተላለፊያዎች እስከ ዛሬ ክፍት ሆኖ የቆየ ብቸኛ መስመር ነበር። ቀደም ሲል የዘላንበሳ ስርሓ ከዚያም የራማ አድኋላ መስመሮች የተዘጉ ሲሆን ባለፈው ሐሙስ ደግሞ የሁመራ ኡም መስመር መዘጋቱ ይታወሳል። የዘላምበሳ ሰርሓ መስመር ሲዘጋ ከፌዴራል መንግስት ፍቃድ ያላቸው ብቻ እንዲያልፉ የሚል የኤርትራ መንግስት ፈቅዶ ነበር። የትግራይ ክልል ምክትል ረዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል የዘላምበሳ ሰርሓ መስመር በተዘጋ ጊዜ ለጋዜጠኞች በሰጡት መግለጫ መስመሩ የተዘጋው ግንኙነቱ ህጋዊ ለማድረግ ነው የሚል ምላሽ ከኤርትራ መንግስት እንደተሰጣቸው ተናግረው ነበር። ለአሜሪካ ድምጽ ሙልጌታ ጽቡሃ መቐለ። አቶ በረከት ስምዖንና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ላይ ከ2.2 ቢሊዮን ዶላር በላይ ጉዳት አድርሰዋል በማለት የክልሉ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። ወደ ኋላ ላይ የህዳር 27ቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሽንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል። ይቅርታ፣ ቀደም ሲል አዳነች ያነበበችልን ዜና አስቴር ዘገባ ያለከችበት ነው። ይኸውም በመጽሔት ክፍል ነው የሚቀርበው። አሁን ቆንጅስ ወደ ጀመረችው ዘገባ ርዕስ ወይም መንደርደሪያ እንሂድ። የሱዳን የሽግግር ወታደራዊ ምክር ቤት ተቃዋሚዎቹ ሀርቱም በሚገኘው ዋና ወታደራዊ ጽህፈት ቤት ያደረጉትን ከበባ እንዲያነሱ ራሳቸውንም ከዚያ እንዲያርቁ ጠይቋል። መንገዶቹ አሁኑኑ እንዲከፈቱና በአካባቢው የተቀመጡት መሰናክሎችም እንዲነሱ ወታደራዊ ምክር ቤት ዛሬ ባወጣው መግለጫ አሳስቧል። የሱዳኑ ወታደራዊ ምክር ቤት ማስጠንቀቂያ ያወጣው ስልጣን ለሲቪል መንግስት አላስረክብም በማለቱ ከተቃዋሚዎቹ ጋር ያደረገው ውይይት በተቋረጠ ማግስት ነው። የአሜሪካ ድምፅ ራዲዮ ዘጋቢ ጄምስ በቲ ያጠናቀረውን ዘገባ ቅድም ቆንጅት ጀምር አድርገዋለች። አሁን ሙሉውን ትሄደዋለች። የህዳር ሀያ ሰባቱ ንቅናቄ የተባለው ቡድን የፖሊት ቢሮ አባል ኤልአሚን ሺንግራይ ንግግሩ የተቋረጠበት ምክንያት ወታደራዊው ደርግ ቃሉን ባለማክበሩ ነው ብለዋል። አሁን እየሆነ ያለው ግን በእነሱ በኩል ሂደቱ እየተጓተተ ነው። በሁለተኛ ደረጃ ደግሞ የጦር ሠራዊቱ የአልበሺር ስርዓት አካል የሆኑ ፓርቲዎችን እያነጋገረ ነው። በተቃዋሚ ሰልፈኞች ዘንድ የጦር ሰራዊቱ ከአምስት ቀናት በፊት የገባውን ቃል ከልቡ ተግባራዊ አያደርግም የሚል ጥርጣሬ አድሮባቸዋል። አሁንም ቢሆን ወታደራዊ ምክር ቤት ከተቃዋሚዎች ጋር ያሉትን ችግሮች በሙሉ አንስቶ ለመነጋገር ዝግጁ ይሆናል ብለን ተስፋ እናደርጋለን ያሉት ኤልአሚን ሻንግራይ በዚያው በአልበሽር የጊዜ ሰሌዳ እንቀጥላለን ካሉ ግን ጥሩ አይሆንም ብለዋል። ከሲቪሉ በኩል በሽግግር መንግስቱ ውስጥ እንዲካተቱ የሚፈለጉ ሰዎች ይኖሩ የሆነ ወይ ተብለው ተጠይቀው ነበር። እሱ በይደር ተይዟል ነው ያሉት። ይህን ያደረጉት መቅደም ያለበትን እናከናውን በሚል ነው። ወታደራዊ ምክር ቤት ቀዳሚውን ጉዳይ ይፈጽም። ያም ስልጣንን ለሱዳናውያን ባለሙያዎች ማኅበር ማስረከብ ነው። የብዙሃኑ የሱዳን ሕዝብ ድጋፍ ያለው ሕዝቡን የሚወክለው ብቸኛው አካል የሱዳናውያን ባለሙያዎች ማኅበር ነው። ሌላ የትኛውም አካል ቢሆን የሱዳንን ሕዝብ ወክሎ መናገር አይችልም ሲሉ አክለዋል። አድማጮች፣ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ሬዲዮ ጣቢያ ነው። የሽሪላንካ ባለሥልጣኖች እንደሚሉት ትላንት በአብያተ ክርስቲያንና በሆቴሎች ላይ ለተፈጸመው ጥቃት ተጠያቂው በዓለም አቀፍ መረብ የታገዘ አገር በቀል ጽንፈኛ ቡድን ነው። በጥቃቱ ሁለት መቶ ዘጠና የሚሆኑ ሰዎች አልቀዋል። አምስት መቶ የሚሆኑት ደግሞ ቆስለዋል። የሀገሪቱ የጤና ጥበቃ ሚኒስትር ራጀታ ሴኔራትና የአጥፍቶ መጥፋት ጥቃቱን የፈጸመው ናሽናል ተውሂድ ጃማት የተባለ ድርጅት መሆኑን ዛሬ ተናግረዋል። ዓለም አቀፍ መረብም እንደነበረበት ገልጸው ካለሱ እርዳታ ጥቃቱ ባልተሳካ ነበር ብለዋል። ባለሥልጣኑ አያይዘውም በሶስት አብያተ ክርስቲያንና ክርስቲያናትና በሶስት ሆቴሎች ላይ ጥቃት ያደረሱት ሰባት አጥፍቶ ጠፊዎች ሲሆኑ ሁሉም የሽሪላንካ ዜጎች ናቸው ብለዋል። አንድ ትልቅ መኪና ትላንት ጥቃት ከደረሰባቸው አብያተ ክርስቲያን በአንዱ አጠገብ ላይ ዛሬ ፈንድቷል። ፖሊሶች በመኪናው ላይ የነበሩትን ቦምቦች ለማምከን ቢሞክሩም ቦምቦቹ መፈንዳታቸው አልቀረም። የደረሰ ጉዳት የለም ተብሏል። ዩናይትድ ስቴትስ ከኢራን ነዳጅ ዘይት በሚገዙ አምስት ሀገሮች ላይ የጣለችውን ማዕቀብ ዛሬ አብቅታለች። አላማው የኢራን ዋናው የብሔራዊ ገቢ ምንጭን በመቁረጥ ወታደራዊ ወረር እንድታቆም ጫና ለማሳደር ሲባል ነው ተብሏል። የዋይት ሀውስ ቤተ መንግሥት ባስታወቀው መሰረት ፕሬዚዳንት ዶናልድ ትራምፕ ወዳጅ በሆኑ ጃፓን፣ ደቡብ ኮሪያና ቱርክ ላይ እንዲሁም በቻይናና በህንድ ላይ ማዕቀብ ያለመጣል ውሳኔያቸውን አንስተዋል። ኢጣሊያ፣ ግሪክ እና ታይዋን በፊቱንም ቢሆን ከኢራን ነዳጅ ዘይት እንዳይገዙ ከዩናይትድ ስቴትስ የቀረበውን ጥሪ ተቀብለዋል። መላ የኢራን ነዳጅ ዘይት ከዓለም ገበያ ሲርቅ ሳዑዲ አረቢያና የተባበሩት አረብ ኤሚሪቶች የነዳጅ ዘይትን አቅርቦት ለማሟላት የሚያስችል እርምጃ ለመውሰድ መስማማታቸውን ዩናይትድ ስቴትስ ገልጣለች። ይህ ውሳኔ የተወሰደው የኢራን ነዳጅ ዘይት ሙሉ በሙሉ ወደ ውጭ እንዳይላክ በማገድ የመንግስቱን ዋና የገቢ ምንጩን ለማሳጣት ነው ሲል የዋይት ሃውስ ቤተ መንግስት መግለጫ አመልክቷል። ቮሎዲሚር ዘሌንስኪ የተባሉ የ41 ዓመት ዕድሜ ቴሌቪዥን ተዋናይ ትላንት በተካሄደው የዩክራይን ፕሬዝዳንታዊ ምርጫ በከፍተኛ ድምፅ አሸንፈዋል። በመጨረሻው የድምፅ ቆጠራ 73 ከመቶ ድምፅ እንዳገኙ ተገልጿል። ከተወዳዳሪያቸው የወቅቱ ፕሬዝደንት ፔትሮ ፖሮሾንኮ ወደ ሶስት እጥፍ በሚጠጋ ድምፅ ልቀዋል። ዘለንስኪ ትላንት ማታ ኪቭ ላይ ለተሰበሰቡ ህዝብ ሲናገሩ አብረን አሸንፈናል ሁላችሁንም አመሰግናለሁ፣ ብዙም መናገር አያስፈልግም፣ ለማመስገን ብቻ ነው የፈለኩት ብለዋል። መሸነፋቸውን ትላንት ማታ በጸጋ የተቀበሉት ፖሮሸንኮ ዘለንስኪን እንኳን ደስ ያሉት ካሉ በኋላ ስልጣኑን እንለቃለሁ፣ ነገር ግን ከፖለቲካ እንደማልወጣ በአጽንኦት ማስታወቅ እፈልጋለሁ ብለዋል። የፓኪስታንና የኢራን መሪዎች የድንበር ጸጥታ ትብብራቸውን ለማስፋት ተስማምተዋል። ዓላማው በሁለቱም አገሮች ላይ ጥቃት የሚያደርሱ አሸባሪ ቡድኖችን ለመዋጋት ነው ተብሏል። በጦርነት በዳሸቀችው ጎረቤታቸው አገር አፍጋኒስታንም ሰላም በማምጣት ተግባር ለመርዳት ቃል ገብተዋል። የኢራን ፕሬዚዳንት ሐሰን ሩሐኒ እና የፓኪስታን ጠቅላይ ሚኒስትር ኢምራሃን የጋራ ጸጥታን፣ ኢኮኖሚንና የንግድ ግንኙነታቸውን ለማጠናከር ጉዳይ ላይ ኢራን ከተነጋገሩ በኋላ ጋዜጣዊ ጉባኤ አካሂደዋል። በተለይም በድንበር አካባቢ ባሉት ቦታዎች ላይ የጸጥታና የስለላ ትብብራቸውን ለማስፋፋት ተስማምተዋል። የጋራ ድንበሮቻችንን፣ አሉ፣ ለመጠበቅም የጋራ ፈጥኖ ደራሽ ኃይል መስርተናል ሲሉ ሩሃኒ ተናግረዋል። የሃን የኢራን ጉብኝት የሁለቱን አገሮች የጋራ ግንኙነትን በማጠናከር ተግባር ወሳኝ ሚና ይኖረዋል ሲሉም የኢራኑ መሪ አስምረውበታል። የፓኪስታን ጠቅላይ ሚኒስትር ሃንም የድንበር ጸጥታ ጉዳይ በውይይቱ አብይ ቦታ መያዙን ጠቁመዋል። ከቅርብ ጊዜያት ወዲህ በሁለቱም አገሮች ስለደረሱት የአሸባሪዎች ጥቃት አንስተዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ ያልቃል። በዜና የጀመረው ፕሮግራማችን በ19 እና በ5 ሜትር በአንድ አጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በድጋሚ መልካም ምሽት የምናስተናግዳችሁ ኒያዳነች ፍስሃዬና አዲሱ አበበ ነን። የህዝብ ለህዝብ ውይይት በአምቦ ከተማ ተካሄደ። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊ ፍትህ የተረጋገጠባት፣ አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራ ነው። የኦሮሞ ዲሞክራሲያዊ ፓርቲና የአማራ ዲሞክራሲያዊ ፓርቲን ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር አላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላቸው ወዳለን። የመጀመሪያው ተናጋሪ የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ ሲሆኑ ቀጥሎ የተሰሙት ደግሞ የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ናቸው። የሁለተኛው አጋማሽ ቀዳሚ ቅንብር ነው። አሁን የዕለቱ አብይ ርዕስ ዘገባ ሁለት መቶ ሰባ ሰው የተገደለበትና ወደ አራት መቶ አምሳ ሰዎች የቆሰሉበት የትናንቱ የሽሪላንካ ጥቃት በድፍን ዓለም እየተወገዘ ነው። ዝላቲ ሳሆክ ያጠናቀረችውን ዘገባ ሰለሞን አባቴ ያቀርባል። የትናንቱን የምዕራባውያን አብያተ ክርስቲያን የትንሣኤ ዕለት ሽሪላንካ ያስተናገደችው በደምና በመረረ ሐዘን ነው። በዋና ከተማይቱ ኮሎምቦ እንዲሁም በኔጎምቦና ባቲካላዋ ከተሞች ባሉ አብያተ ክርስቲያንና በታላላቅ ሆቴሎች ላይ የተጣሉት አደጋዎች ዓለምን አስደንግጠዋል። ብዙ ደም ያፈሰሱት ስምንቱ ተከታታይ ፍንዳታዎች በፋሲካው ብርሃን ላይ የከበደ ጥላ አሳርፈዋል። ከተገደሉት ሁለት መቶ ሰባት ሰዎች ሰላሳዎቹ የሌሎች አገሮች ዜጎች ናቸው ፖሊስ ጠርጥሬያቸዋለሁ ያላቸውን በቁጥጥር ስር ማዋሉን አሳውቋል። የሮማው ሊቀ ጳጳስ አቡነ ፍራንሲስ ለጸሎት በተሰበሰቡ ሰዎች ላይ እጅግ በከበረው በዓላቸው ዕለት ስለ ተፈጸመው ጥቃት ራሳቸውን ከተጎጂዎች ጎን አቁመዋል። በዘግናኝ ሁኔታ የተገደሉትን ሁሉ እነሆ በጌታ እጅ አኖራለሁ በአሳዛኙ አጋጣሚ ስለ ተጎዱና መከራ ስለ ደረሰባቸው ሁሉም እጸልያለሁ። በትንሣኤው በዓል ማለዳ ቁጣቸውን ካሰሙ መሪዎች መካከል የዩናይትድ ስቴትሱ ፕሬዚደንት ዶናልድ ትራምፕ አንዱ ናቸው። የኮሎምቦ ባለሥልጣናት በሀገሪቱ ላይ የሰዓት እላፊ ገደብ ደንግገዋል፤ ማኅበራዊ ሚዲያንም ላልተወሰነ ጊዜ ዘግተዋል። መንግሥት እየወሰዳቸው ስላሉ እርምጃዎች የሽሪላንካ ጠቅላይ ሚኒስትር ራኒል ዊክሬሜሲንግ መግለጫ ሰጥተዋል። በጥቃቱ ላይ የተሳተፉ ሁሉ እንዲያዙ ትእዛዝ ሰጥተናል። ጉዳዩን ለያዙት ባለሥልጣናት ሁሉንም አቅምና ሥልጣን ሰጥተናል። ለእንዲህ ዐይነት ምግባር ትዕግሥት የለንም። ለጥቃቱ እስካሁን ኃላፊነት የወሰደ አካል ባይኖርም የሀገሪቱ የመከላከያ ሚኒስቴር ግን ፍንጮች እንዳሉት ጠቅሶ አንድ ጽንፈኛ ነው በሚለው ሃይማኖታዊ ቡድን ላይ ሙሉ ትኩረቱን አሳርፏል። ከአደጋዎቹ ብዙዎቹ የተጣሉት በአጥፍቶ ጠፊዎች ቢሆንም ግንኙነት አላቸው የሚሏቸውን ስምንት ሰዎች መያዛቸውንና ሌሎችንም የማደን ዘመቻቸውን መቀጠላቸውን የጸጥታ ባለሥልጣናቱ ተናግረዋል። የመከላከያ ሚኒስትር ደኤታው ዲኔንድራ ሩዋን ውጄ ዋርዴን የዚህ ጥቃት ውርጅብኝ የነማን እጅ ሥራ እንደሆነ አውቀናል ብለዋል። በአሁኑ ሰዓት የወንጀል ምርመራ መምሪያው ፖሊስና፣ ሦስቱ ጥምር ኃይሎቻችን ሁሉንም ክትትል እያደረጉ ናቸው። በዚህ አስከፊ የሽብር ጥቃት ውስጥ እጃቸው ያለ ሁሉ በተቻለ ፍጥነት በቁጥጥር ስር እንዲውሉ ይደረጋል። አውቀናቸዋል። ባለሥልጣናቱም አስፈላጊውን ምርመራ ሁሉ አካሂደው የተጠርጣሪዎቹን እጆች ይይዛሉ። የሽሪላንካ የእርስ በርስ ጦርነት የዛሬ ዐሥር ዓመት አካባቢ ከቆመ ወዲህ እንዲህ የሰፋና የከፋ ጥቃት ሲፈጸም የትናንቱ የመጀመሪያው ነው። የኮሎምቦ ነዋሪ ማንጌላ ኩሩናራንቴ በአደጋው መደንገጡን ተናግሯል። ለሰላሳ ዓመታት በዘለቀው የእርስ በእርስ ጦርነት ወቅት ኮሎምቦ ውስጥ ፍንዳታዎች የተለመዱ ነበሩ። አውሮፕላን ጣቢያው ላይ፣ በማዕከላዊው ባንክ ላይ በየወቅቱ ጥቃቶች ይፈጸሙ ነበር። አሁን ግን ሰላም ከወረደ ዐሥር ዓመት ሆነና ሰላሙን ደግሞ ለመድ ነው። ከጥቃቱ ወዲህ በሽሪላንካ ዓለም አቀፍ አውሮፕላን ጣቢያና በሌሎችም ቁልፍ ቦታዎች ላይ የጸጥታ ኃይሎቹ ጥብቅ ቁጥጥርና የተጠናከረ ጥበቃ እያካሄዱ ናቸው። ሰለሞንን እናመሰግናለን። ወደ መጀመሪያው ቅንብር ንለፍ። ዓለም አቀፉ ማኅበረሰብ የሀገሪቱን ወቅታዊ ሁኔታ አስመልክቶ ያለው ግምገማ በአንዳንድ የአገሪቱ ተንታኞችና ፖለቲከኞች ከሚንጸባረቀው የተለየ መሆኑን ጠቅላይ ሚኒስትር አብይ አህመድ ተናገሩ። በሀገሪቱ ያለው የፖለቲካ አለመረጋጋትም አንዳንድ የኢትዮጵያ ፖለቲከኞች በሚያስቡት ደረጃ አለመሆኑን ነው ጠቅላይ ሚኒስትሩ ያብራሩት። ጠቅላይ ሚኒስትር አብይ አህመድ ዛሬ ከወራት በፊት ካቋቋሙት ገለልተኛው የፕራይቬታይዜሽን አማካሪ ምክር ቤት ጋራ ተወያይተዋል። እስክንድር ፍሬው ተከታትሎታል። በርካታ ዓለም አቀፍ ተንታኞችና አንዳንድ ኢትዮጵያውያን ተንታኞች እንደዚሁም ፖለቲከኞች ወቅታዊውን ሁኔታ የሚመለከቱት በተለያየ መነጽር ይመስላል። ዓለም አቀፉ እይታ አምናን ከዘንድሮ ያነጻጽራል። አምና ከለውጡ በፊት እንደ አገር ለመቀጠል ሁለት የአስቸኳይ ጊዜ አዋጅ ያስፈለጋትን በአስር ሺዎች የታሰሩባትን በርካቶች የተገደሉባትን በመቶ ሺዎች የተሰደዱባትን አገር ከአሁኗ ጋር ያወዳድራል። ሀሳብን በነፃነት መግለጽን ጨምሮ የፖለቲካ ምህዳሩ ጠባብ እንደነበርም ይመለከታል። እናም የአሁኗ ኢትዮጵያ ቢያንስ ከአምናዋ እንደምትሻል የሚተነትነው በዚህ አይነት ንጽጽር ነው። ወቅታዊውን ሁኔታ ከዚህ ተቃራኒ በሆነ መንገድ የሚተነትኑ አንዳንድ ኢትዮጵያውያን ተንታኞችና ፖለቲከኞች መኖራቸው ግን ግልጽ ነው። የእንደዚህ አይነቶቹ ተንታኞች ምልከታ አምናን ከዘንድሮ አያነጻጽርም። በደምደሚያቸውም ቢያንስ ከአምናው የተሻለ ሁኔታ እንዳለ የሚገልጽ አይመስልም። የጠቅላይ ሚኒስትር አብይ አህመድ የዛሬ አስተያየትም ይህንኑ መነሻ ያደረገ ነው። አንዳንድ የመንግሥት ተቋማትን በከፊል ወደ ግል ይዞታ ለማዘዋወር እየሰሩ ያሉት ጠቅላይ ሚኒስትር ከቀረቡላቸው ጥያቄዎች አንዱ በወቅታዊው ሁኔታ ምክንያት የውጭ ባለሀብቶች ላይመጡ ይችላሉ የሚል ነበር። በአገሪቱ ያለው የፖለቲካ አለመረጋጋት በአንዳንድ ኢትዮጵያውያን ፖለቲከኞች በሚገለጸው ደረጃ አለመሆኑን ያስረዱት ጠቅላይ ሚኒስትሩ የዓለም አቀፉ ማህበረሰብ እይታም ከእርሳቸው ግምገማ ጋር ተመሳሳይ መሆኑን ያብራሩት አሁን ያለው የፖለቲካ አለመረጋጋት ፖለቲከኞች እንደሚያስቡት ነው ወይ ኢንቨስተሮች የሚያስቡት ነው? ጥያቄ በውስጥ ያሉ ፖለቲከኞች ካላቸው ከፍተኛ የኢንፎርሜሽን ውስንነት ስጋት ይታይባቸዋል። በአፍሪካ ውስጥ ተስፋ ካላት ብንሰራባት ከምታዋጣ ሀገር ተብላ የምታሰበው ኢትዮጵያ ናት። ከጫፍ ጫፍ ዓለም ብትዞሩ ማንኛውም ኢንቨስተር ይሄን ይነግራቸዋል። እዚህ ያለን ሰዎች አፕሪሼት ማድረግ አንችልም፣ ምክንያቱም አፕሪሼት ማድረግ አልተፈጠረብንም። ኬት እናመጠዋለን። አለም ላይ ያለ ግን የትኛውም አናሊስት ይሄን ይገነዘባል። ስለዚህ አሁን ያለ የኢትዮጵያ ፖለቲካ ሁኔታ ለስራ ይመቻል ብሎ ያስባሉ። ግን እሱ ብቻ አይደለም። እሱ ብቻ ሳይሆን አንደኛ ታሪክ ይታያል። ኢትዮጵያ ውስጥ ምን ያክል ኢንቨስተር መጥቶ ተቀምቶ ተዘርፎ ከስሮ ወጣ የሚል ነገር ያያሉ። በንጉሱ ጊዜ የነበረውን የመንግስት ለውጥ ፕራይቬት ሴክተር ያስከተለውን አደጋ የሚያስከትል ትሬንድ ባለፉት 20፣ 30፣ 40 ዓመታት አሉ ወይስ የሉም? አንዱ የሚታይ ነገር ነው። ሁለተኛው ሰውን፣ ለምሳሌ ሳኡዲ ላይ በረሃ አካባቢ ለማልማት የሪጌሽን ስራ ሞክረው ነበር ። ሀብቱም ማሽኑም ምናምኑም ማለት ግን ሰው የለም። ሰው የመጣ እንደሆነም የሚፈልገው ቤት የሚፈልገው መኪና የሚፈልገው ደሞዝ ከፍተኛ ስለሆነ አልተሳካላቸውም። ከእኛ አንጻር በጣም ከፍተኛ የሰው ሀይል ስላለ በቀላሉ ስራውን መስራት ይቻላል ብሎ ያስባሉ። ሶስተኛው ኢኮኖሚው እያደገ ያለበት ፔስ እና የመሸከም አቅሙ ማርኬቱን ጨምሮ ማለት ነው። እኛን ሲያዩ የኢስት አፍሪካን ኢንቴግሬሽን ኦፖርቹኒቲ ያሉ ኢትዮጵያን እንደ ሴንተር ያዩና እዚህ ብናመርት በአቅራቢያችንም ሰፊ ማርኬት አለን፣ ርቀን ለመሄድም በተለይ ባቡሩን ከተጠቀም ያዋጣል ብለው ስለሚያስቡ ብዙዎች ፍላጎት አላቸው። እንደ መንግስትም እንደ ግልም ፍላጎት አላቸው። ለዚህ ጥያቄ ሲነሳ የነበረው እኛም ጋር ጥያቄ ይነሳል። ይህም ሆኖ ግን በጥያቄው የተጠቀሰውን ስጋት ቸል ማለት እንደማያስፈልግ ጠቅላይ ሚኒስትሩ ጠቁመዋል። ኮንሰርኑ ይመስለኝ ውስጣዊ ነገራችንን ካላረጋጋና ካላስተካከል የውጭዎች አንደኛ ደፍሮ አይመጡም፣ ቢመጡም ደግሞ በጉልበት አይመጡም የሚል ነው። እሱ ትክክል ነው። የቤት ማስተካከል አለብን። ካላስተካከል እንኳን የውጭ ሰው እኛ ኮንፊደንስ በሌለን ጉዳይ ሌላው መጥቶ ይሰራልን አይችልም። ኮንሰርኑ ትክክል ነው። ሀሳቡ ግን ውጭ እንደዛ አይደለም። የጠቅላይ ሚኒስትር አብይ አህመድ መንግስት እየወሰዳቸው ካሉ እርምጃዎች አንዱ የኢኮኖሚ ዘርፍ ማሻሻያ ነው። የዚህ የማሻሻያ ሂደት አንዱ አካል ደግሞ የመንግስት የልማት ድርጅቶችን በከፊል ወደ ግል የማዘዋወር እንቅስቃሴ ነው። በዚህ ሂደት ውስጥ የሚያግዝ የአማካሪ ምክር ቤት ማቋቋማቸውም ይታወሳል። ጠቅላይ ሚኒስትሩ ታዋቂ ፖለቲከኞችን፣ አንጋፋ የንግድ ሰዎችን፣ የኢኮኖሚ ባለሙያዎችንና ሌሎችንም ላካተተው ምክር ቤት እንደተናገሩት ሁሉም ነገር መስመር ይዞ እየሄደ ነው እናም አትስጉ ያሉት ጠቅላይ ሚኒስትሩ ፉከራው አይሰራም ሲሉም ተናግረዋል። የሚሰሙ ፉከራዎች የሚያሳዩትም አለመቻልን እንደሆነን የጠቆሙት የምክክርን አስፈላጊነት በማንሳትም ከተመካከርን አሁን ያለውን ሁኔታ እንሻገራለን ብለዋል። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ እስክንድርን ለዘገባው እናመሰግናለን። አቶ በረከት ስምዖንና አቶ ታደሰ ካሳ ከህግ አግባብ ውጭ ውሎችን በመፈጸም በጥረት ኮርፖሬሽን ውስጥ ከ2.2 ቢሊዮን ብር በላይ አጥፍተዋል በማለት የክሱ አቃቢ ህግ ክስ መስርቶባቸዋል። የአማራ ክልል ጠቅላይ ፍርድ ቤት ዛሬ ክሳቸውን በንባብ አሰምቷል። አስቴር ምስጋናው ዝርዝር አላት። ዛሬ የክልሉ አቃቢ ህግ በቀድሞ የጥረት ኮርፖሬት ከፍተኛ አመራር በነበሩት በአቶ በረከት ስምዖንና በአቶ ታደሰ ካሳ ላይ በአራት የሙስና ወንጀሎች ክስ መስርቷል። ተከሳሾቹ የጥረት ኮርፖሬት የቦርድ ሰብሳቢና ዋና ስራ አስፈጻሚ በነበሩበት ወቅት የማይገባ ጥቅምን ለማግኘትና ለማስገኘት ሲባል የህዝብ ሀብት የሆነውን የጥረት ኮርፖሬት ከደንብና መመሪያ ውጭ ውሎችን በመፈጸም ከሁለት ነጥብ ሁለት ቢሊየን ብር በላይ ጉዳት እንዲደርስ አድርገዋል በማለት ነበር አቃቢ ሕግ ክስ የመሰረተው። የክልሉ ጠቅላይ ፍርድ ቤት ሶስተኛ ምድብ ችሎት ክሳቸውን በንባብ ያሰማ ሲሆን በአንደኛ ክስ ላይ የተጠቀሰው ከዳሽን ቢራ ፋብሪካ አክሲዮን ማህበር ሽያጭ ጋር በተያያዘ ነበር። ፋብሪካው የማምረትም ሆነ የገበያ አቅም እያለው በቂ ጥናት ሳይካሄድ ለእንግሊዙ ዱዌት ቢቨሬጅ በ50 ነጥብ 14 በመቶ ድርሻውን አሳልፈው በመሸጥ ከ1 ነጥብ 8 ቢሊየን ብር በላይ በጥረት ኮርፖሬት ላይ ጉዳት እንዲደርስ አድርገዋል ነው ያለው። በሁለተኛ ክስ ደግሞ ተከሳሾቹ የማይገባ ጥቅም ለማግኘት ሲባል የአዋጭነትና የዳሰሳ ጥናት ሳይካሄድ እንዲሁም የቦርድ ውሳኔ ሳይሰጥበት ዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር የመብራትና የውሃ ቆጣሪ ለማምረት ከህግ አግባብ ውጭ ውል ተይዟል። ኩባንያው ምንም አይነት እንቅስቃሴ ሳያሳይ የባንክ ዋስትና፣ የግንባታ ቦታ ኪራይ፣ ለህንጻ ጥገናና መሰል በሚል ወጪ ከ210.2 ሚሊየን ብር በላይ በኮርፖሬቱ ላይ ጉዳት እንዲደርስ አድርጓል ተብሏል። በሶስተኛና በአራተኛ ክሶች ላይ የተነበበው ደግሞ ከዱቬንቱስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ ጋር በተያያዘና በጥረት ኮርፖሬት ስር ያሉ አክሲዮኖችን ሁለቱ ተከሳሾች የኮርፖሬቱን ጥቅም ማስጠበቅ ሲገባቸው የባንክ ዳና የብድር ዋስትና ግዴታ በመግባት ከጥረት ኮርፖሬት አካውንት እንዲከፈል አድርገዋል። በዚህም ኮርፖሬቱ ወደ 149 ሚሊዮን ብር የሚጠጋ ጉዳት ደርሶበታል በሚል በዋና ወንጀል አድራጊነት ክስ መስርቶባቸዋል በሁለተኛና በሶስተኛ ክሶች ላይ የዱቬንትስ ዊንድ ቴክኖሎጂ ኃላፊነቱ የተወሰነ የግል ኩባንያ መስራችና ባለቤት አቶ ዳንኤል ይግዛው ተካተውበታል ተከሳሾቹ በቀረቡት ክሶች ላይ መቃወሚያቸውን በጽሁፍ ለፍርድ ቤቱ ያቀረቡ ሲሆን ፍርድ ቤቱ በክሱ መቃወሚያና በተነሱ ነጥቦች ዙሪያ ብይን ለመስጠት ለግንቦት 2011 ዓ ም ቀጠሮ ይዟል ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህርዳር አስቴር እንደ ዘገባው አመሰግናለሁ። ከእግር ኳስ ጨዋታ ጋር ተያይዞ በአዋሳ ከተማ በተፈጠረ ግጭት ፖሊስ እጃቸው አለበት ያላቸውን 37 ሰዎች ማሰሩን አስታውቋል። በተፈጠረው የጸጥታ ችግር የሞተ ሰው ባይኖርም 18 ሲቪሎች መጎዳታቸውን ግን ፖሊስ አረጋግጧል። የከተማዋን ሰላም የሚያደፈርስና ለግል ጥቅሙም በውስጧ ሽብር የሚፈጥር ቡድን አለ ያለው የከተማው ፖሊስ ሁኔታውም በምርመራ ሲረጋገጥ ይገለጣል ነው ያለው። ቅዳሜና እሁድ እንዲደረጉ መርሃ ግብር የተቆረጠላቸው ሁለት ጨዋታዎችም ለከተማው ሰላምና ጸጥታ ሲባል መሰረዛቸውን የከተማው ባህል ቱሪዝምና ስፖርት መምሪያ ገልጧል። ከሐዋሳ ዮናታን ዘብዴውስ ተጨማሪ ዘገባ አለው። በ21ኛው ሳምንት የኢትዮጵያ ፕሪምየር ሊግ ጨዋታ በሐዋሳ ከተማ እንዲካሄዱ መርሃ ግብር የተያዘላቸው የደቡብ ፖሊስና የወላይታ ድቻ ጨዋታ ከመጀመሩ ከ30 ደቂቃ በፊት በተፈጠረው ግጭት ጨዋታው መሰረዙን ፖሊስ ዛሬ በሰጠው መግለጫ አስታውቋል። እንዲሁም እሁድ ቀን እንዲጫወቱ ቀጠሮ ተቆርጦለት የነበረው የአዋሳ ከተማና የቅዱስ ጊዮርጊስ ጫዋታ ፖሊስ ኃላፊነት ያላጅቶም በማለቱ ጫዋታው በዕለቱ ሳይደረግ ቀርቷል። ፖሊስ እንዳለው ቅዳሜ ሌት ከጫዋታው ጋር በተያያዘ በከተማ በተፈጠረ ግጭት አስራ ስምንት ሲቪሎች ላይ ቀላልና ከባድ ጉዳት የደረሰባቸው ሲሆን ተደብድባ በሞተር ሳይክል ተጎታለች ያልዋት አንድ ሴት ልጅ ግን ከባድና ዘገናኝ ጥቃት ደርሶባታል። በመጀመሪያ የሕክምና አገልግሎት የሰጣት ከነበረው አዳሪ ሆስፒታል ወደ ሪፈራል ሆስፒታል ተሊካ ህክምናውን ይዛው የተከታተለች መሆኗን ገልጿል። ሰዎች ሞቷል ተብሎ በማህበራዊ ሚዲያ ተናፈሰ ወሬ አሉባልታ ነው ሲል ፖሊስ አስተባብሏል። ጥቃት የደረሰባቸው ሰዎች የደቡብ ፖሊስ ደጋፊ የሆኑ የወላይታ ድቻ መግለጫው የገለጸው ነገር የለም። ግን ግጭቱ የተፈጠረው በደቡብ ፖሊስና በወላይታ ድቻ እግር ኳስ ደጋፊዎች መካከል ነው ይላል። የከተማው አስተዳደር ፖሊስ መምሪያ ኃላፊ ኮማንደር መስፍን ደቢሶ እንዳሉት የዘርፌና ጥቃት ወንጀል ተፈጽሟል ያሉት ኮማንደር መስፍን አስር ተሽከርካሪዎች መሰባበራቸውና ና ትልቅ ህንጻዎች መጠነኛ ጉዳት እንደደረሰባቸው ተናግረዋል። በዚህ በሁለቱም እንትን ወደ ሰላሳ ሰባት ሰዎች ይዘናል። የምርመራ ቡድኑ ተቋቁሟል። ያልተያዘም ይህን ፈጽመው ካለ ለማወቅ የምርመራ ቡድን አቋቁመን የማጣራቱ ስራ እየተሰራ ነው። ያለ ባንክ ቤትን መዝረፍ ጥረት ተደርጓል። ከተማው ሰላማዊ እንዳይሆንና ለግል ጥቅም ሲባል ከተማዋን የሚያሸብ አንድ ቡድን አለ የሚለው የከተማ ፖሊስ በምርመራ ሲረጋገጥ ይህንን ይፋ እንደሚያደርግ አስታውቋል። የከተማ ባህል ቱሪዝምና ስፖርት መምሪያ ኃላፊ አቶ ደስታ ደወግሶ በበኩላቸው ጨዋታዎቹ እንዲቋረጡ ሲደረገው የከተማ ጸጥታ እንዳይታወቅና ሌላ ቀውስ እንዳይፈጠር በመፈለግ ነው ብሏል። ውድድሩ ሲቋረጥ በአንድ በኩል በከተማ ደረጃ ሊያስከትል የሚችለውን አደጋና የጸጥታ ጸጥታ መደፍረስ ታሳቢ ተደርጎ ምክክር ተደርጎበት ከፌዴሬሽን ጋር መግባባት ላይ ስለተደረሰ እንደሆነ ማየት የተቻለበት ሁኔታ አለው። እኩ አላማ ባላቸው በህዝቦች ላይ በሚከሰተው ጸጥታ መደፍረስ የሚደሰቱ አካላት በዚህ ላይ ሆን ብሎ ሰሩት ስራ ጨዋታው ሳይከናወን ቀርተዋል። በመለስተኛ ግጭት የተለያዩ ጉዳቶችም ጭምር በሰውና ና በንብረት ላይ ተከስተዋል። ግርግሩ የተስተዋለው በመሀል ፒያሷ ጨዋታው ይካሄዳል በተባለው አሮጌ ስቴዲየም፣ አሮጌ መናኸሪያ፣ ገበያ ና ቲቱስ የተባሉ በሚጠሩ አካባቢዎች ነበረም ብሏል። ከተማው ዛሬ ወደ ተለመደው ሰላማዊ እንቅስቃሴ መመለሱ ና የቱሪስት መዳረሻዎችን ጨምሮ ሁሉም ማህበራዊ አገልግሎት ሰጭ ተቋማት አገልግሎት እየሰጡ መሆናቸውን ተናግረዋል። ለአሜሪካ ድምጽ ራዲዮ፣ ዮናታን ዘብዲዮስ ሀዋሳም ዮናታንን ለዘገባው እናመሰግናለን። የአፋር ህዝቦች ፍትህና ዲሞክራሲያዊ ድርጅት በክልሉ እውቅና አግኝተው ከሚንቀሳቀሱ የፖለቲካ ድርጅቶች ውስጥ አንዱ ነው። ድርጅቱ የመጀመሪያ የሆነውን ጉባኤ ዛሬ አካሂዶ አመራሮችን መርጧል። በወቅታዊ አገራዊና ክልላዊ ጉዳዮችም መክሯል። መስፍን አራጌ ዘገባለው የአፋር ህዝብ በአገር አቀፍ ደረጃ ለተገኘው ለውጥ መስዋዕትነት ቢከፍልም አሁንም ተጠቃሚነቱ አልተረጋገጠም፣ ይላል የአፋር ህዝቦች ፍትሐዊና ዴሞክራሲያዊ ድርጅት። ድርጅቱ በሊቀመንበሩ በአቶ መሀመድ ዳውድ በኩል ለአባባሉ ማጣቀሻ አንድ ሁለት ብሎ ማሳያዎችን ይቆጥራል። የአፋር ህዝብ የከፈለው መስዋዕትነት ያህል በክልሉ ተጠቃሚ ማይ የምንለው አለምክንያት አይደለም። ምክንያቱም በመልካም አስተዳደር እጦት እና እንዲሁም በክልሉ ስር የሰደረው ሙስና በዚሁ ዋና ዋና ተጠቃሽ ናቸው። አሁን በኢትዮጵያ ውስጥ የተደረጉ ለውጥ አለ። ይህን ለውጥ ደግሞ አፋርን ደግሞ የኢትዮጵያ ህዝብ አካል እንደመሆኑ ወጣን ደግሞ ይሄን ለውጥ ወደ አፈር ማምጣት ነበር በት ነው ነው ይሄ ለውጥ እስካሁን ባሰውት አንጻር ደረገኝ የህዝብ ጥያቄ ነው፣ የእኛም ጥያቄ ነው። ላለፉት ሀያ ሰባት አመታት ስልጣን ላይ ተቀምጦ ከህዝቡ ይልቅ ለአንድ ፓርቲ ሲያገለግል የነበረ አመራር አሁንም በስልጣን ላይ መቀመጡን ድርጅቱ ያወግዛል። ችግሩንም ለጠቅላይ ሚኒስትር አብይ ማቅረባቸውንም ይገልጻሉ። ስለዚህ እነዚህ መለወጥ አለበት። አፋር ህዝብ ደግሞ ብዙ ተበድሏል። የአፋር ህዝብ ግ አሳልፈው ሌላ ወገን የሰጡ ሰዎች ለሆኑ እነዚህ ሰዎቹ መነሳት አለበት እና በዚህ ሰዎች መተካት አለበት። ራሱን ዲክማት ያላሻሻለ ፓርቲ አሁንም ክልል እየመረሰ የሆነ ይህን ራስ ለመለወጥ ያልቻለውን ድርጅት አፋር ህዝብ ይለውጣል ብለን አንዳስ እምነትም የለን። የእኛም መደራጀት ተደራጅቶም ወደ ሰላማዊ ትግል መግባት፣ የቅሬታ ምንጮችን መፍታት፣ የእድገት መሰ ተሰናክሎችን ማስወገድ ነው የሚሉት አቶ መሀመድ። በዚህ ደረጃ ለመድረስ እስከ ህይወት መስዋዕትነት መከፈሉን ያስታውሳሉ። ድርጅቱ በተለይ በኢትዮጵያዊነት ላይ ጽኑ አቋም እንዳለው ሊቀመንበሩ አስታውቀዋል። እኛ አሁንም ቢሆን በኢትዮጵያዊነት የምንደረገ ጉዳይ ይ ተወኪ ነው። እንኳን የማንፈሳዊ አባታችን ሱልጣን አሊምራህ በሽግግር ጊዜም በተደረገ የሽግግር ጉባኤ ላይ እንኳን እኛ ዲማሎቻችን እነኛ ባንዴራ ኢትዮጵያ ባንዴራ ያውቀው ብሎ የተናገሩት ታሪካዊ ንግግር ነበር። ይሄን የሚያመለክተው እንግዲህ አፋር ህዝብ በኢትዮጵያዊነት የሚያምን ህዝብ ነው። በማከፋፈል ማናምንም ኢትዮጵያዊነትን ምነትን ድርድር የሚያቀርበው ነገር አይዘ ማለት ነው። ነገር ግን የራሱን እድል ራሱ መወሰን ይሄ መሆኑ ያለበት ጉዳይ ነው። የአፋሲ ቢታጉላል ለዚህም ደግሞ ማጣውነት ብዙ ማጣውነት ከፍለናል። የራሱ ቋንቋ የራሱ ባህል የራሱ ማነት ያለው ህዝብ ነው እና ይህም ደግሞ እንዲናቀ ይፈልግነኛ የፖለቲካ አጀንዳ ይዘው በህዝብና ህዝብ መካከል ጥላቻን በሚነሱ ልዩነትን በሚያቀነቅኑ ቡድኖችና ግለሰቦች ምክንያት በቅርቡ በአማራ ክልል በኦሮሞና በአማራ በአፋር ክልል ደግሞ በአፋርና ኢሳ ህዝቦች መካከል የደረሰው ደም አፋሳሽ ግጭት አውግዘዋል ተከሰተው ሰብአዊ ጉዳትም ሐዘኑን ገልጸዋል በዚህ በአፋርም በሰም ኢትዮጵያውያን ሲባል እኮ ከሺህ ዓመት በላይ አምሮ ይንኖሩ ታሊም ሆኑ ኦሮሞ ይሁን አማራ ይሁን ተወልደናል እኮ አንድ ላይ በቀደማችን አንድ ይሆናል እና ጥቂት ሰዎቹ የራሱ አዛንዳ ያሉ ሰዎች እና ይህንን ደግሞ የኢትዮጵያ ሕዝብ ያውቀዋል። ስለዚህ አሁን ደግሞ ይህንን ነኛ ማድረጋብ እንዳለባት ሰላም እንዲሆን ድርጅቱ በመጀመሪያ መደበኛ ጉባኤው ረጅሙን ጉዞ ሀ ብሎ መጀመሩን ጠቁሞ ዛሬ ሰመራ ላይ በተደረገው ጉባኤ ሰላሳ አምስት ማዕከላዊ ኮሚቴ አስራ አንድ ስራ አስፈጻሚዎችን እና ሶስት የኦዲትና ቁጥጥር ኮሚቴዎችን መርጧል። ባለ አስራ አንድ ነጥብ የአቋም መግለጫ በማውጣት የተጠናቀቀው የድርጅቱ የመጀመሪያ ጉባኤ አገራዊና ክልላዊ ወቅታዊ ጉዳዮችን ታስዋል። የጠቅላይ ሚኒስትር አብይ አህመድ መንግስት በአንድ አመት ውስጥ ያስመዘገባቸውን ስኬቶች አድንቆ ድርጅቱ ከጎናቸው በመሆን ለተሻለ ሀገራዊ ግንባታ እንደሚሰራ አረጋግጧል። በቅርቡ በክልሉ ዞን ሶስት ገዋኔ ከተማ የመከላከያ ሰራዊት አባላት የተባሉ ግለሰቦች በአንድ ወጣት ላይ የፈጸሙትን ግድያ አውግዟል። ወንጀሉን ፈጻሚ ግለሰቦች የኢትዮጵያን መከላከያ ሰራዊት የሚወክሉ አይደሉም፣ የሚለው መግለጫው ድርጊቱን ፈጻሚ ግለሰቦች ለህግ እንዲቀርቡ ጠይቋል። በግጦሽ ሰበብ በአፋርና በኢሳ መካከል የሚደረገው ግጭት ዘላቂ መፍትሄ እንዲቀመጥለት፣ በአገሪቱ በተለያዩ አካባቢዎች የሚደርሰው መፈናቀል እንዲቆምና መንግስት ለተፈናቃዮች በዘላቂነት እንዲያቋቁም ጠይቋል። የአሜሪካ ድምፅ ሬዲዮ መስፍን አራጌ ነኝ ከደሴ። እናመሰግናለን መስፍን። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። የምሽቱ ፕሮግራም ይቀጥላል። ከምሽቱ ሶስት ሰዓት ከሰላሳ አንድ ደቂቃ ነን። አሁን ሁለተኛውን አጋማሽ እንጀምራለን። የህዝብ ለህዝብ ውይይት በአምቦ ከተማ። ኦሮሚያና አማራ ክልሎች የህዝብ ለህዝብ የውይይት መድረክ በአምቦ ተካሄደ። የኦሮሚያ ክልል ምክትል አስተዳዳሪ አቶ ሽመልስ አብዲሳ የአማራና የኦሮሞ ህዝብ ግንኙነት መጠናከር ኢትዮጵያን ከፍ ያደርጋል አሉ። የአማራ ክልል አስተዳዳሪ ዶክተር አምባቸው መኮንን ኦሮሚያ ክልል አዲስ አበባ ላይ ያለው ጥቅም ተግባራዊ እንዲሆን እንደሚሰሩ ተናገሩ። ናኮር መልካ የላከው ዘገባ ቀጥሎ ይቀርባል። ትናንት በአምቦ ከተማ በተካሄደው የህዝብ ለህዝብ ውይይት ላይ ንግግር ያደረጉት የኦሮሚያ ክልል ምክትል ርዕሰ መስተዳድር አቶ ሽመልስ አብዲሳ የኢትዮጵያ አንድነት መሰረት የህይወት መስዋዕትነት የተከፈለበት መሆኑን የአድዋ ካራ ማራና ሌሎችም የጋራ ድሎች ያሏቸውን በማስታወስ የኢትዮጵያ አንድነት ሁሉንም ብሔር ብሔረሰቦች ያሳተፈ ነው ብለዋል። የኦሮሞና አማራ ህዝብ ባለፉት ጊዜያት በነበረው ጭቆና ቄሮና ፋኖ ተዋድቀው ችግሩን ለመፍታት ባደረጉት ትግል እና እምቦጭን ለመከላከል የጣናን ኬኛ ርብርብ ሁለቱን ህዝቦች አንድ አድርጎ ለኢትዮጵያኖች ነፃነት አምጥቷል ሲሉ ገልጸዋል። ስለ ሁለቱ ህዝቦች ግንኙነትም አብራርተዋል። የአማራና የኦሮሞ ህዝብ ግንኙነት ኢትዮጵያን ያጠናክራል። የአማራና የኦሮሞ ህዝቦች ግንኙነት መጠናከር ኢትዮጵያን ከፍ ያደርጋታል፣ ሌሎች ብሔር ብሔረሰቦችን ጥላ ከለላ ይሆናል። ስለዚህ አንድነት የሚጠናከር እንጂ ወደ ኋላ መሄድ አይደለም። ከዚህ ቀደም እንዳደረግነው ሁሉ አሁንም አንድነታችንን አጠናክረን ይበልጥ የበለጸገች ዲሞክራሲያዊ ፍትህ፣ የተረጋገጠባት አገራዊ ክብሯ ከፍ ያለ አንድነቷ የማይነቃነቅ ኢትዮጵያን ለመፍጠር በጋራ እንሰራ ነው። ለአንድነት መስራት የጀግኖች ተግባር ነው። ጥላቻና ቂም በቀል የሰነፎችና ፈሪዎች መገለጫ ነው ያሉት ምክትል ርዕሰ መስተዳድሩ ለወደፊቱ በጋራ ለመስራት ስላቀዱትም ተናግረዋል። የህዝብ ለህዝብ ግንኙነቱን ይበልጥ እናሰፋለን። የህዝብ ለህዝብ ግንኙነት ለሁሉም ኢትዮጵያን ይበጃል። መሪዎች ኖሩ አልኖሩ ኢትዮጵያ ትቀጥላለች። በባህር ዳር የተዘራው ዘር በብሎ አብቦ ኢፍትሃዊነትን፣ ጸረ ዲሞክራሲን ፈንግሎ ጥሏል። አምቦ ላይ የሚዘራው ዘር ይበልጥ መቀራረብን፣ አንድነትን ዋና ስራችንን፣ ልማትን፣ ብልጽግናን የምናረጋግጥበት ሰላማችንን የምናረጋግጥበት ለዚህም ዘር ዛሬ የምንዘራበት እንደሚሆን ኢትዮጵያን ከዚህ በላይ ከፍ አድርገን በአንድነት ማማ ላይ እንደምናቆማት እናረጋግጥላችሁ ወዳለው በተለያዩ ችግሮች ከኦሮሚያ ክልል የተፈናቀሉ ዜጎችንም በቅርብ ጊዜ ወደ ቤታቸው እንመልሳቸዋለን ያሉት አቶ ሽመለስ አፈናቃይነት የተሸናፊዎች ተግባር ነው ብለዋል። የአማራ ክልል ርዕሰ መስተዳድር ዶክተር አምባቸው መኮንን ከዚህ በፊት አመራሮች በመለያየታችን ሁለቱ ህዝቦች ያላቸው አቅም እንዲዳከምና ለተለያዩ ችግሮች እንዲጋለጡ አድርጎናል። የብሶት ገፋፍቶን መለያየተን ሲሰብክ የነበረ ኃይል እንዲሰበር በማድረግ ህብረት በመፍጠራችን በአጭር ጊዜ ውስጥ የጋራ ድል መጎናጸፍ ችለናል ብለዋል። የኦሮሞና አማራ ህዝብ ህብረት ለጠንካራ ኢትዮጵያም አማራጭ የሌለው መፍትሄ ነው በማለት በመካከላቸውም አለመግባባት እንደሌለና ተባብሮ የመስራትን አስፈላጊነት ገልጸዋል። አካምጀርቱ ummanni oromoo fi ummanni amara obboloonni. Rakkoon jiru nuti tokko oromoo fi faatiin የኦሮሞና የአማራ ሕዝቦች ግንኙነት ለኦሮሞና ለአማራ ሕዝቦች ችግሮች ብቻ ሳይሆን ለኢትዮጵያም ችግሮች ታላቅ መፍትሄ መሆኑን በጽኑ እናምንበታለን። በመሆኑም የተጀመረው ተጠናክሮ እንዲሄድ እናደርጋለን። የኦሮሞ ዴሞክራሲያዊ ፓርቲና የአማራ ዴሞክራሲያዊ ፓርቲም ከዚህ በፊት ከነበራቸው መልካም ግንኙነት በላቀ ደረጃ በማደስ አብረው ተባብረው በመስራት ሌሎች የኢትዮጵያን ህዝቦች፣ ሌሎችንም የፖለቲካ ድርጅቶች በማሰባሰብ ጠንካራ ኢትዮጵያን የመፍጠር ዓላማችን ለማሳካት ጠንክረን የምንሰራ መሆኑን በድጋሚ ቃል ልገባላቸው እወዳለሁ። ኦሮሚያ አዲስ አበባ ላይ ስላለው ጥቅምና አፋን ኦሮሞን በተመለከተ ከተሳታፊ ለቀረበላቸው ጥያቄ ተከታዩን መልሰዋል። አዲስ አበባን በተመለከተ ህገ መንግስቱ ያስቀመጠውን የሚሸራርፍ አቋም ማንም የለው በውስጣችን አዲስ አበባ የኢትዮጵያ ብሔር ብሔረሰቦች ህዝቦች መኖሪያ ብቻ ሳይሆን የአፍሪካን መዲና ታላቅ ከተማ ነች። የኦሮሚያ ክልል ልዩ ህገ መንግስታዊ መብት አለው። ልዩ ህገ መንግስታዊ መብቱ እንዲከበርለት ደግሞ እኛም እንካገላለን። አፋን ኦሮሞ በአማራ ክልል፣ በነገራችን ላይ በእንግዲያ ያየ የራሱ አየር ጊዜ ያለው በኦሮሞ ብሔረሰብ አስተዳደር በጥሩ ሁኔታ የማስተማሪያ ቋንቋ ሆኖ ይቀጥላል። ይሄው እየሰፋ እየዳበረ እንዲሄድ የምንሰራ ይሆናል። በነገራችን ላይ የአማራ ክልል ህዝቦች አንድ ጉዳት አለባቸው። አማርኛ ይችላሉ፣ ሌላ ቋንቋ አይችሉም። ሌላ ቋንቋ ማወቅ መታደል እንጂ መቸገር አይደለም። የተለያዩ ቋንቋዎች ማስተማር ብንችል ለተማሪዎቻችን እና ለወጣቶቻችን የሚል ቀደም ሲል የተጀመረ ሀሳብ ስላለ ይህንን ገፍተንበት በምንደርሰው መደምደሚያ መሰረት እንከውነዋለን። በማህበራዊ መገናኛ ብዙሃን የሚሰራጩ አፍራሽ መልእክት ያላቸው ሀሳቦች የእኛ እንዳልሆኑ አቋም ይዛችሁ መከራከር አለባችሁ ብለዋል ርዕሰ መስተዳድሩ። የአዲስ አበባ ዩኒቨርሲቲ የፍልስፍና መምህር ዶክተር ዳኛቸው አሰፋ ስለ ሁለቱ ህዝቦች ግንኙነት ተከታዩን አስተያየት ሰጥተዋል። ኢ ዲሞክራሲያዊ የሆነ ስራ

አርቲስት ሰርጸ ፍሬ ስብሐት ባለፈው አንድ አመት ውስጥ የነበረው ሂደት ትልቅ ሀገራዊ ውጤት ያመጣ ቢሆንም በመካከሉ የተፈጠሩ ችግሮች ያሏቸውን ገልጸዋል። በመካከሉ የተፈጠሩ ቀደም ያሉ የታሪክ ጉዳዮችን መሰረት ያደረጉ ችግሮች መከሰታቸው አልቀረም። መሰረቱ ከሆነው ከዚህ ከኢትዮጵያዊነት ሁኔታ ጋር አንድ ላይ ተናቦ መታየት ያለበት ጉዳይ ላይ ትንሽ ክፍተቶች የታዩ ይመስለኛል። ወደፊትም መስተካከል ካለበት አሁን ወደ ኢትዮጵያዊነት የሚያደርሰን ትልቁን መሰረት ላይ መመርኮዝ መቻል አለበት። ከደሴ የመጡት አቶ መንግስቱ አመዴ ሁለቱ ህዝቦች የደም ትስስር ያላቸውና ረጅም ታሪክ አቋርጠው የመጡ ቢሆንም ከአመታት ወዲህ የተፈጠረውን ችግር ለመፍታት የሚደረገውን ጥረት በማድነቅ አሁንም ሀይ ባይ የሚፈልግ ጉዳይ አለ ይላሉ። ሁለቱ ህዝቦች እንደገና መሰረታዊ ችግር ስለሌለባቸው እየተገናኙ መፍትሄ እየሰጡ ወደ አንድ ጥሩ አቅጣጫ ለመሄድ ጥረት ያደርጋሉ። ይህም እንግዲህ የሚያሳየን ህዝቡ ወደ አንድነቱ ይመጣል። አንድነቱን ለመበተን በግልጽም በስውርም የሚንቀሳቀስ ኃይል አለ። ይህንን ኃይል ሀግ ማለትና የህግ የበላይነትን አስከብሮ የሁለቱን ህዝቦችን ብቻም ሳይሆን የኢትዮጵያን አንድነት የማስጠበቅ ተሳትፎ መጠንከር አለበት። ቁርጠኝነት ነገር መታየት አለበት። በለውጥ ውስጥ ታሪካዊ ሂደት እየመሩ ያሉ አካላት የአመራር ቁርጠኝነትና የሕግ የበላይነትን ከማስከበር ረገድ በጎ አስተሳሰባቸውንና ሳይንሳዊ ትንታኔያቸውን በተግባር የመተርጎም አግባብነት ጭምር ሊፈጠር የሚችልበት ነገር መፈጠር አለበት። በጋራ ውይይት መድረኩ ላይ በኦሮማራ ታሪካዊ ግንኙነትና ትስስር ላይ የሚያተኩሩ ጥናታዊ ጽሑፎች ቀርበዋል። አመራሮቹ ሁለቱንም ክልሎች በጋራ ለማልማትና የህዝቦችን ተጠቃሚነት ለማረጋገጥ በጋራ እንደሚሰሩ አስታውቀዋል። በውይይቱ ማብቂያ ላይ ፈረስ ጦርና ጋሻ ለዶክተር አምባቸው እና ለአዲሱ የውጭ ጉዳይ ሚኒስትር አቶ ገዱ አንዳርጋቸው ተበርክቷል። ለአሜሪካ ድምፅ ናኮር መልካ ካምቦ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ሁለት መደበኛ ቅንበሮች ይቀሩናል። ቀዳሚው ስፖርት በሶሎሞን ክፍሌ እንደምናምሽታችሁ ልናል፣ የተከበራችሁ አድማጮቻችን የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢዣን ኮት ዲቯር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። የ2020 የቻን አፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ን ውድድር እንድታስተናግድ ከአፍሪካ የእግር ኳስ ኮንፌዴሬሽን በጎ ፍቃድ እንዳለ ተገልጿል። የአገር ውስጥና የውጭ እግር ኳስ ዜናዎችም አሉን አብራችሁን ቆዩ። በኮት ዲቫር አቢጃን የተካሄደውን የወጣቶች አትሌቲክስ ሻምፒዮና ውድድር ዜና እናስቀድም። ግርማቸው ከበደ ይህንና በእግር ኳስ የኢትዮጵያና እንግሊዝ ፕሪምየር ሊግ ውድድሮችን ዜና ይዟል። መቀጠል ትችላለህ ግርማቸው። የኢትዮጵያ ወጣቶችና ታዳጊዎች አትሌቲክስ ብሔራዊ ቡድን በአቢጃን ኮትዲቫር በተደረገው የአፍሪካ ከ20 ዓመትና 18 ዓመት በታች የአትሌቲክስ ሻምፒዮና አራተኛ ደረጃን ይዞ አጠናቋል። ኢትዮጵያ በ20 ዓመት በታች ውድድር በምድር ዝላይና በስሉ ዝላይ ያገኘቻቸውን ሁለት ወርቆች ጨምሮ በስድስት ወርቅ አራት ብርና አስራ ሁለት ነሐስ በድምሩ በ22 ሜዳሊያዎች ኬንያ፣ ደቡብ አፍሪካንና ና ናይጄሪያን ተከትላ አራተኛ ሆና አጠናቃለች። በ18 ዓመት በታች ውድድር ደግሞ ኢትዮጵያ በሶስት ወርቅ አራት ብርና ና አራት ነሐስ በድምሩ በ11 ሜዳሊያዎች ከደቡብ አፍሪካ ኬንያና ና ናይጄሪያ በመቀጠል በአራተኝነት እንደጨረሰች የአፍሪካ አትሌቲክስ ኮንፌዴሬሽን በድረገጹ አስታውቋል። 82 አትሌቶች ያሉበት የልዑካን ቡድኑ ዛሬ በአዲስ አበባ በኢትዮጵያ አትሌቲክስ ፌዴሬሽን እና በኢትዮጵያ ኦሊምፒክ ኮሚቴ የገንዘብ ሽልማት ተበርክቶለታል። ፌዴሬሽኑ 850 ሺህ ብር ለአትሌቶቹ በሽልማት መልክ ሲያከፋፍል፣ የኢትዮጵያ ኦሊምፒክ ኮሚቴ ደግሞ 450 ሺህ ብር በፌዴሬሽኑ በኩል ለአትሌቶቹ ሰጥቷል። የፌዴሬሽኑ ስራ አስፈጻሚ ኮሚቴ አባል አቶ በላይነ ክንዴ በግላቸው የ160 ሺህ ብር ሽልማት ሰጥተዋል። ከወጣቶችና ና ታዳጊዎች አትሌቲክስ ሻምፒዮና ጎን ለጎን በተካሄደው የአፍሪካ አትሌቲክስ ኮንፌዴሬሽን ምርጫ ፕሬዝዳንቱ ሃመድ ካልካባ ለቀጣዮቹ አራት ዓመታት ኮንፌዴሬሽኑን በመምራት እንዲቀጥሉ ለአምስተኛ ጊዜ ተመርጠዋል። የኢትዮጵያ አትሌቲክስ ፌዴሬሽን ተጠባባቂ ፕሬዝዳንት ኮሎኔል ደራርቱ ቱሉ ደግሞ የአፍሪካ አትሌቲክስ ኮንፌዴሬሽን ስራ አስፈጻሚ ኮሚቴ አባል ሆና መመረጧ ታውቋል። የ2020 የቻን የአፍሪካ ዋንጫ አስተናጋጅነትን የተነጠቀችው ኢትዮጵያ የ2022ቱን ውድድር እንድታስተናግድ ከአፍሪካ እግር ኳስ ኮንፌዴሬሽን ካፍ በጎ ፈቃድ እንዳለ የኢትዮጵያ እግር ኳስ ፌዴሬሽን አስታውቋል። ፌዴሬሽኑ ለጋዜጠኞች በሰጠው መግለጫ ከሀገር ውስጥ ሊጎች ብቻ በሚመረጡ ተጫዋቾች በሚሰሩ ብሔራዊ ቡድኖች መካከል የሚካሄደውን የአፍሪካ ሀገራት ሻምፒዮና ወይም ቻን የ2020 አስተናጋጅነት ከኢትዮጵያ ተነጥቆ ለምን ለካሜሩን እንደተሰጠ ምክንያቶችን አብራርቷል። የፌዴሬሽኑ የክለብ ፍቃድ አሰጣጥ ኃላፊ የሆኑት አቶ ተድላ ዳኛቸው እንደሚሉ ከሆነ በካፍ እንደ ምክንያት ከተጠቀሱት መካከል በመቀለ፣ ሐዋሳ፣ አዲስ አበባ እና ባህር ዳር የሚገኙ ስታዲየሞች ተገንብተው አለመጠናቀቃቸው ና አንዳንዶቹ አሁን ባላቸው ዲዛይን የሚጠናቀቁ ከሆነ የካፍን ደረጃ አለማሟላታቸው አሟላታቸው ይገኝበታል። በፌዴሬሽኑ በኩል በመጪው ጥሩር ቻንን በኢትዮጵያ ለማዘጋጀት የ300 ሚሊዮን ብር በጀት ለመንግስት አቅርቦ ምላሽ እንዳልተሰጠው አስታውቋል። ይህንን ለማሟላትና ስታዲየሞቹን በጥራት ለመጨረስ የፌዴራል ና የክልል መንግስታት ቁርጠኛ ባለመሆናቸው የውድድሩ አስተናጋጅነት ከኢትዮጵያ እንደተነጠቀ ፌዴሬሽኑ አብራርቷል። የካፍ ሁለተኛው ትልቅ ውድድ ውድድር የሆነው የቻን አፍሪካ ዋንጫን በ2022 ለማዘጋጀት ተስፋ እንዳለ ግን የፌዴሬሽኑ የህዝብ ግንኙነት ኃላፊ አቶ ባህሩ ጥላሁን ተናግረዋል። አሁን ላይ ያለው የኮንስትራክሽን ስራ በሪጅናል ገቨርንመንቶች ስለሆነ እየተሰራ ያሉ ምክንያቱም የክልል መንግስታቶች ናቸው። ስታዲየሞች ጨረታ እንዲወጣ ምን እንዲል ውሳኔ የሚያስተላልፉት ከአዲስ አበባ በስተቀር ማለት ነው። እነዚህ ውሳኔዎች የሚያስተላልፉት እና እነሱ ኢንቴንሲቭ ሊዚ ላይ የሚሰሩበት ከሆነ ምናልባትም የሃያ ሃያ ሁለትን የቻን ውድድር ለኢትዮጵያ ለመስጠት ካፍ ሀሳብ እንዳለው ነው የተገለጸ። በኢትዮጵያ ፕሪምየር ሊግ ሀያ አንደኛ ሳምንት ጨዋታዎች መቀለ ሰባ እንደርታ መሪነቱን እንዳስጠበቀ ነው። በሜዳው አዳማ ከተማን ያስተናገደው መቀለ በአማኑኤል ገብረ ሚካኤል የ11ኛ ደቂቃ የፍጹም ቅጣት ምትና በያሬድ ከበደ የ88ኛ ደቂቃ ጎል ሁለት ለአንድ አሸንፏል። አዲስ ህንፃ የአዳማን አንድ ጎል አስቆጥሯል። በዚህ ጨዋታ የአዳማው ሱሌማን ሰሚድ በሁለት ቢጫ በቀይ ካርድ ከሜዳ ተሰናብቷል። በሳምንቱ ትልቅ ድል ያስመዘገበው ኢትዮጵያ ቡና ሲሆን ባህር ዳር ከተማን አምስት ለዜሮ ደቁሷል። ለባህር ዳር አቡበከር ነስሩ ና ሁሴን ሻባኒ ሁለት ሁለት ጎሎች ሲያስቆጥሩ እያሱ ታምሩ ቀሪዋን ጎል አግብቷል። በዚህ ጨዋታ የቡናው አቡበከር ነስሩ ና የባህር ዳር ከተማው ሳላ አምላክ ተገኝ በቀይ ካርድ ከሜዳ ተሰናብተዋል። መከላከያን ከሜዳ ውጭ አዲስ አበባ ላይ የገጠመው ፋሲል ከነማ አራት ለዜሮ ረቷል። ለፋሲል ከነማ ጎሎቹን ኤፍሬም አለሙ አንድ ኢዛዋዙካ ሁለት ና የመከላከያው አለምነህ ግርማ በራሱ ላይ አንድ ጎል አስቆጥረዋል። በሌሎች ጨዋታዎች በዋንጫ ፍክክሩ ላይ የሚገኘው ሲዳማ ቡና ሰሁል ሽረን 3 ለ2 ድሬዳዋ ከተማ ወልዋሏ አዲግራት ዩኒቨርሲቲን ውልል ለአንድ እንዲሁም ጅማ አባጅፋር ከሜዳ ውጪ ደደቢትን አንድ ለዜሮ አሸንፈዋል። ሐዋሳ ላይ በደቡብ ፖሊስ ና በወላይታ ድቻ መካከል ባለፈው ቅዳሜ ሊደረግ የነበረው ጨዋታ ጨዋታው ከመጀመሩ አስቀድሞ በተፈጠረ ግጭት ለሌላ ጊዜ ተላልፏል። በዚህ ምክንያት ትላንት ሊደረግ የነበረው የሐዋሳ ከተማ ና የቅዱስ ጊዮርጊስ ጨዋታም ላልተወሰነ ጊዜ ተራዝሟል። ሊጉን መቀለ 70 እንደርታ በ45 ነጥብ ሲመራ ፋሲል ከነማ ና ሲዳማ ቡና በጎል ክፍያ ተበላልጠው በኩል 37 ነጥብ ሁለተኛ እና ሶስተኛ ናቸው። ደደቢት በ10 ነጥብ የሊጉ ግርጌ ላይ ሲገኝ መከላከያና ሰውል ሽረ በ18 ና 16 ነጥቦች 14ኛ፣ 15ኛ ደረጃን ይዘዋል። በእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር የሁለቱ ፈረሶች ግልቢያ አሁንም ቀጥሏል። በአውሮፓ ቻምፒየንስ ሊግ ግሩፕ ፍጻሜ ድራማዊ ፊልም ያሳዩት ማንቸስተር ሲቲ እና ቶተናም በፕሪሚየር ሊጉ ባለፈው ቅዳሜ ተገናኝተው በሲቲ 1 ለ0 አሸናፊነት ተጠናቋል። ለሲቲ ብቸኛዋን የማሸነፊያ ጎል ያስቆጠረው ታዳጊው ፊል ፎደን ሲሆን ጎሏ ሰማያዊዎቹን ቢያንስ ለ24 ሰዓት የሊጉ መሪ እንዲሆኑ አስችላቸው ነበር። ሆኖም ትላንት ሊቨርፑል ከሜዳው ውጪ ካርዲፍን በጆርጂዮ ዋይናልደምና ጄምስ ሚልነር የፍጹም ቅጣት ምት ጎል 2 ለ0 ማሸነፉን ተከትሎ ወደ መሪነቱ ተመልሷል። የቶተናምን በሲቲ መሸነፍ ተከትሎ በቀጣዩ ውድድር ዘመን የአውሮፓ ቻምፒየንስ ሊግ ለመሳተፍ የሚያስችለውን እስከ አራተኛ ያለውን ቦታ ለመያዝ የሚደረገው ፉክክር እንደገና ክፍት የሆነ ቢሆንም ማንቸስተር ዩናይትድና አርሰናል እድሉን ሳይጠቀሙበት ቀርተዋል። ዩናይትድ በጉዲሰን ፓርክ በኤቨርተን አራት ለ 0 ሲሸነፍ አርሰናል በሜዳው በክሪስታል ፓላስ 3 ለ2 ተረቷል። ሌላው ተፎካካሪ ቼልሲ ከደቂቃዎች በኋላ በርንሌን ይገጥማል። አመሰግናለሁ ግርማቸው። በሌላ የአገር ውስጥ ዜና ዛሬ ድሬዳዋ ከነማ ከፋሲል ከነማ ላለበት ውድድር ወደ ጎንደር ለመሄድ በዝግጅት ላይ የነበረው የድሬዳዋ ከነማ እግር ኳስ ቡድን አባላት ከኢትዮጵያ እግር ኳስ ፌዴሬሽን በተላለፈ ትዕዛዝ ወደ ጎንደር እንዳይሄዱ ተነግሯቸው ከአየር ማረፊያ ተመልሰዋል። የክለቡ ሥራ አስኪያጅ አቶ አልበሳው አውግቸው ውድድሩ የተላለፈበትን ምክንያት ለቪኦኤ እንዳስታወቁት ምናልባት ተከታታይ ጨዋታዎች እስከሚካሄዱ ድረስ እንድንቆይ ተፈልጎ ይሆናል እንጂ በትክክል ለዚህ ነው ተብሎ የተነገረን ነገር የለም ማለታቸውን አዲስ ቸኮል ከድሬዳዋ ገልጾልናል። በመጨረሻም ዜና ረፍት የሎስ አንጀለስ ከተማ የረጅም ጊዜ ነዋሪና የሰሜን አሜሪካ የኢትዮጵያ የስፖርት እና ባህል ፌዴሬሽን እንዲሁም የአበበ ቢቂላ ስፖርት ቡድን መስራች አቶ ሚሊዮን ገብረ ኢየሱስ በተወለዱ በ65 ዓመታቸው አርፈዋል። የሎስ አንጀለሱ ዘጋቢያችን ዳንኤል አርጋው ተከታዩን ዘገባ ልኮልናል። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽንና የአበበ በቂላ ስፖርት ቡድን መስራች የነበሩት አቶ ሚሊዮን ገብረ ኢየሱስ ለረጅም ጊዜያት በሕክምና ሲረዱ ቆይተው ባሳለፉነው ሐሙስ በተወለዱ በ65 ዓመታቸው ከዚህ ዓለም በሞት ተለዩ። አቶ ሚሊዮን ገብረ ኢየሱስ የተወለዱት በቀድሞ ስም አጠራር በሐረርጌ ጠቅላይ ግዛት በሮዳ ወረዳ ከእናታቸው ከወይዘሮ ወይኒት ወልደ ኪዳንና ከአባታቸው ከአቶ ገብረ ኢየሱስ እንግዳው እንደ አውሮፓውያን ዘመን አቆጣጠር በ1954 ዓ.ም ተወለዱ። አቶ ሚሊዮን ገብረ ኢየሱስ በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን ከመሠረቱት ጥቂት ግለሰቦች መካከል አንዱ ሲሆኑ በፌዴሬሽኑ የቦርድ አባል በመሆን በተለያዩ የሥልጣን እርከን ደረጃ ለበርካታ ዓመታት በታማኝነትና በቅንነት አገልግሏል። ፌዴሬሽኑ አሁን የደረሰበት የእድገት ደረጃ ይደርስ ዘንድም የበኩላቸውን አሻራ ትቶ ያለፉ ሀገር ወዳድ ኢትዮጵያዊ መሆናቸውን ብዙዎቹ ይመሰክሩላቸዋል። የአበበ ቢቂላ ስፖርት ማህበርን በማቋቋምና ፌዴሬሽኑን ከበቂ በላይ ያገለገሉ እንዲሁም በርካታ ኳስ ተጫዋቾችን በማሰልጠን ያፈሩ ቅን ሰው ነበሩ ይላሉ። በሰሜን አሜሪካ የኢትዮጵያ ስፖርት ፌዴሬሽን የቀድሞ ሕዝብ ግንኙነት ኃላፊና የአቶ ሚሊዮን የቅርብ ወዳጅ አቶ ፋሲል አበበ እኔ ሚሊዮን ገብረ እየሱስን የማውቀው ሎስ አንጀለስ ከተማ ውስጥ ከሰማኒያዎቹ እንደ ፈረንጅ አቆጣጠር ጀምሮ ነው። ፌዴሬሽኑ መስራች ነው። በስብሰባችን ጊዜም ሚሊዮን እንዲናገር በጣም የሚለመን እና ምክሩ በጣም የሚደመጥ ሰው ነው። በእውነቱ በጣም ሚስ እናደረገዋለን። እግዚአብሔር ነፍሱን በገና እንዲያኖራት እንጠይቃለን። አመሰግናለሁ። የአቶ ሚሊዮን ገብረ ኢየሱስ የቅብር ስነ ስርዓት በመጪው ግንቦት 4 2019 ዓ.ም በሎስ አንጀለስ ከተማ እንደሚካሄድ ከቤተሰቦቻቸው ያገኘነው መረጃ ይጠቁማል። ለአሜሪካ ድምጽ ሬዲዮ ዳንኤል አርጋው ነኝ ከሎስ አንጀለስ ካሊፎርኒያ። በዚሁ እናበቃለን። ሳምንት በተመሳሳይ ዝግጅት እንገናኛለን። እስከዚያው ሰላም፣ ደህና ቆዩን። ሰለሞንንና ግርማቸውን እናመሰግናለን። አሁን አፍሪቃ ንክርሶች ይቀጥላል። ሱዳን ውስጥ ለአራት ወራት ያህል ህዝባዊ ተቃውሞ ስኪያል ከቆየ በኋላ የረጅም ጊዜ የአገሪቱ ፕሬዚዳንት የነበሩት ዑመር አልበሽር ካርቱም ውስጥ ጽኑ ጥበቃ በሚደረግበት ከባድ እስር ቤት እንደሚገኙ ታውቋል። ወታደራዊ መሪዎቹ በሁለት ዓመታት ወይም ከዚያ ባነሰ ጊዜ ውስጥ ወደ ሲቪል መንግሥት እንመልሳለን ቢሉም የተቃውሞ ሰልፈኞቹ ግን አንቀበልም በማለት ተቃውሞ ቀጥለዋል። አቶ መሐሪ ዮሐንስንና አቶ አብዱራህማን ሰይድን ስለ ጉዳዩ እንዲያብራሩልን ጋብዘናል። አቶ መሐሪ ዮሐንስ በመቀሌ ዩኒቨርሲቲ የፖለቲካ ሳይንስና ስትራቴጂካዊ ጥናቶች መምህር ሲሆኑ፣ አቶ አብዱራህማን ሰይድ ለንደን የሚኖሩ አክቲቪስትና ተንታኝ ናቸው። ያነጋገረቻቸው አዳነች ፍሳሐዬ ነች። ባለፈው ሳምንት የጀመሩት ውይይት ነው ዛሬ የሚቀጥሉት። በሱዳን የተከሰተው ለውጥ በጎረቤት አገሮች ስለሚኖረው አንደምታም ይተነትናሉ እንግዶቹ። አቶ አብድራህማን ሰይድ ኤርትራና ሱዳን በየብስ ድንበር እንደሚዋሰኑና የጋራ ማኅበረሰቦች እንዳሏቸው በማብራራት ይጀምራሉ። ኤርትራና ሱዳን የመሬት ድንበር አለ። በዛውን ላይም የጋራ ህብረተሰቦች አሉ። ብሔረሰቦች በኤርትራና በሱዳን ካልቸራሊም ኢንፍሉወንስ አላቸው። ሱዳኖች ኤርትራ ላይ፣ ኤርትራኖችም ሱዳን ላይ እና ሱዳን ላይ የሚገኘው ለውጥ በተለይ ዲሞክራሲያዊ ለውጥ ከሆነ በጣም ኢንፍሉወንስ ሊያደርግ ይችላል ኤርትራኖች ላይ። ኢንፋክት ባለፉት ሁለት ቀናት ብቻ ሶሻል ሚዲያውን ስከታተል ነበር ኤርትራኖቹ በሙሉ ሶሻል ሚዲያ ያሉት ማለት ነው፣ የስርዓቱ ደጋፊዎች ያልሆኑ በጣም ደስ ብለዋቸው፣ ኔክስት ደግሞ ኢሳያስን የሚወገድበት ሁኔታ ሊፈጥር ነው ብለው ደስታቸውን ሲገልጹ ነበር፣ ከሱዳኖቹ ጋር ማለት ነው። በዛው ላይ ዋናው የአመፁ የህዝቡ ሀይል ለውጥ ላይ ምን ያህል ሚና እንዳለው ብዙ ኤርትራውን እየተገነዘቡት ነው። አቶ አብዱራህማን ሰይድ አያይዘውም እንዳውም ኤርትራ ውስጥ ይብቃ የሚል የተቃውሞ ዘመቻ እየተካሄደ ነው ይላሉ። ባለፉት ሳምንታት ዲክታተርነት ያብቃ የሚል መልእክት እየተስተጋባ ነው ያለው እና አስመራ ያለው ስርዓት በጣም ሊፈራ ይችላል። የአልበሺር መወገድ በተለይ ዲሞክራሲ ዛ ከመጣም እሱም ራሱ ሊያስፈራው ነው። ባለፉት ኦፍኮርስ ጥቂት ወራት ኤርትራ ሲከስ ነበር ቀጠርና ቱርኪን ሱዳንን ተባብረው የኔን ሰላም ወይም ከኢትዮጵያ ጋር ማድረገው ያለውን ሰላምን ትንሽ ሊያሻክሩት እየሞከረው ነው ብሎ ክስ ሲያቀርብ ቆይተዋል። በዛው ላይ በቦርደሩ ደግሞ በኤርትራና በሱዳን መካከል ተዘግቶ ነው የቆየው። እስካሁን መጨረሻም በሱዳን በኩል ቢከፈትም በኤርትራ በኩል ግን ኢንትረስት አላሳዩም፣ ግንኙነቱን ለማስተካከል። ያም ሆነ ይህ ለኤርትራ ኢትዮጵያ ኦልሬዲ ውስጥ ያለውን ለውጥ አሁን ሱዳን ላይ ከተጨመረበት በጣም አስጊ እንደሚሆንበት ነው የሚታየው። አቶ መሐሪ ዮሐንስ ደግሞ ሱዳን ከኢትዮጵያና ከኤርትራ ጋር ያላት ግንኙነት ወሳኝ ነው ብለዋል። ሱዳን ከሁለት ሀገራት ያላት ግንኙነት በጣም ወሳኝ መሆኑ ይታወቃል። የመንግስት ለውጥም እንዲመጣ በኢትዮጵያ በተለይ ከአንድ በፊት በነበረው እንቅስቃሴ ሱዳን ተዋዲዎች ብዙ ጊዜ የሚቀመጡባት ወይ ደግሞ ወደ ውጭ ዓለም የሚገናኝባት ሆና እንዳገለገለች ይታወቃል። የኤርትራና ሱዳን የሚታየን አንዴ ደህና ይሆናል፣ አንዴ ደግሞ ይሻክራል። አንዱ አንዱ ላይ ጣልቃ የመግባት ተንደንሲዎች የታይባቸው ሁኔታዎች ነበሩ። በተለይ የቅርቡ ጊዜ አትካየን ደግሞ ድንበር ተዘግቶ ነበረ የኤርትራና የሱዳን ድንበር በኢቭን ወታደር የማስጠጋት ሁኔታዎች የሚኮራዎች ነበሩ። በተለይ አምና አካባቢ በዚህ ቀጠና ውስጥ ስለ ሱዳን፣ ስለ ኢትዮጵያና ስለ ግብጽ ስናነሳ ትልቁ አጀንዳ የአባይ ግድብ ነው በማለት አቶ መሐር ዮሐንስ ያብራራሉ። በዚህ ቀጠና ውስጥ በተለይ ሱዳን፣ ኢትዮጵያ እና ግብፅን ብለን ስናነሳ ትልቁ አጀንዳ የአባይ ግድብ ነው። የአባይ ግድብ እንደተመለከተ የአልበርሾ መንግስት ድጋፉን ሲገልጽ ነበረ። የአሁኑ አመራር እንግዲህ ይሄ ቅርብኝና ከግብጽ ጋር በወገን ይሻላል ብሎ ከወሰደ ይሁል መጥፎ ይሆናል ነው የሚሉት፣ በአማርኛ ለመተርጎም ነው። አዎ መጥፎ ይሆናል። በአማራ ክልል እና በሱዳን መሀል ላይ ያለው የድንበር የሚመስሉ ግጭቶችም ስለነበሩ አሁንም ድንበር እንዲዘጋ ትእዛዝ ተላልፈዋል በወታደራዊ ካውንስሉ። ይህንን ተከትሎ እንግዲህ ስትሬንድ የሆነ ሪሌሽንሽፕ ሊኖር ይችላል። ዞሮ ዞሮ አንድ መላምት ምንድን ነው የቀጠናው ፖለቲካ እያወራን ስለሆነ ትልቅ አንድምታ የሚሰጠው ምድ ነው። እዚህ ላይ በኮልድ ዋር ወይ ደግሞ ቀዝቃዛው ጦርነት ካለቀ በኋላ ወደ ስልጣን የመጡት የዚህ ቀጠና መንግስታት መጨረሻቸው የደረሰ ይመስላል ነው። ኢትዮጵያ ውስጥ እንዳየ ነው። ኦልድ ሲስተሙ ፈርሷል። ሱዳን ውስጥም ቀጥለዋል። አሁን አዲሱ ሞቭመንት የሶሻል ሚዲያ የወጣቶችን ሞቭመንት የቆዩትም አሮጌ ስርዓቶች እና አሮጌ አሰራሮችን የማይቀበልበት ሁኔታ አለና ያለቀለት ድምዳሜ መስጠት ጥሩ አይመስለኝም። የሱዳን ወታደራዊ የሽግግር ምክር ቤት ኢትዮጵያ ሄዶ ከመንግስት ባለስልጣኖች ጋር በተነጋገረበት ወቅት የሽግግሩ ምክር ቤት አባል ጀነራል ጋለሌዲን አልሼክ በሱዳን ኤምባሲ ጋዜጣው ጉባኤ አድርገው ነበር። ጀኔራሉ ታዲያ የህዳሴ ግድብን ጨምሮ ከዚህ ቀደም ኢትዮጵያና ሱዳን ባላቸው ግንኙነት ላይ የተለየ አቋም አይኖርም ማለታቸውን ሪፖርተር ጋዜጣ ዘግቧል። ወደ ሱዳን ሁኔታ ስንመለስ ሱዳን ላይ የተፈጠረው ለውጥ ወዳልተፈለገ አቅጣጫ ከሄደ ግን ቀጠናው ላይ ላለው ያልተረጋጋ ሰላም አደጋ እንደሚሆን አቶ መሐሪ ዮሐንስ አስገንዝበዋል። ዞሮ ዞሮ አንድ ነገር ግን አለ። ሱዳን ላይ አሁን የተፈጠረውን ለውጥ ወዳልተፈለገ አቅጣጫ ሄደው ወይ ደግሞ ወደ መንግስት አልባነት እና ወደ ጦርነት እና ወደ ግጭት ካመራ ቀጠናው ውስጥ ላለው ያልተረጋጋ ሰላም አደጋ ውስጥ ይሰጥተዋል። የመሳሪያ ዝውውር ይፈጠራል፣ ወይ ደግሞ በተለያዩ በሱዳንም፣ በኤርትራም በኢትዮጵያ ውስጥ የሚኖሩ ምናልባት የአማጡ እንቅስቃሴዎችን ጥሩ እድል ይፈጥርላቸዋል። ድንበር እያቋረጡ በሱዳን ለመንቀሳቀስ እድል ይፈጥራል እና አደገኛ ይሆናል። ግን ደመልክት ግን ያው ኢትዮጵያ ውስጥ ያልተረጋጋ ቢሆንም ለውጥ አለ ሱዳን ውስጥ መጥቷል። ኤርትራ ውስጥ ያለው ሕዝቡን የልብ ልብ ሊሰጠው ይችላል። ኤርትራ ውስጥ ላለ ሁኔታ ማለት ነው። በዚህ አንጻር ብናየው ጥሩ ነው። አሁን እዚህ ላይ በጣም ጥንቃቄ የሚሻ ነገር ምንድን ነው? የማዕከላዊ ምስራቅ ኃይሎች በቀጥታም በተዘዋዋሪም በዚህ ቀጠና የሚካሄደውን ለውጥ ለመጠምዘዝና ከነሱ ጥቅም አንጻር ለመቃኘት እየሞከሩ ስለሆነ እሱን ግምት ውስጥ አስገብተን መሄዱ የተሻለ ይመስለኛል ነው። በመጨረሻም አቶ አብዱራህማን ሰይድ የሱዳን የለውጥ አቅጣጫ በቀጣዮቹ ጥቂት ሳምንታት ግልጽ ሊሆን የሚችልበት ሁኔታ እንዳለ ተናግረዋል። እንደሚመስለኝ የሚመጡት ጥቂት ሳምንታት የለውጡ አቅጣጫ የሚነጠርበት ሁኔታ ነው ያለው። ምክንያቱም በአሁኑ ጊዜ ወታደሮቹ ካወቁ ህዝቡ ይሄን ነገር እንደማይቀበል የግድ ወደ ሲቪሊያን አድሚኒስትሬሽን መሄድ አለብን ከተባለ ለዛ እንግዲህ ኮምፕሮማይዝ ላይ መግባት አለባቸው ማለት ነው። እንደሚታየኝ ሱዳን ውስጥ ሀይለኛ የሆነ ሲቪል ሶሳይቲ አለ። በዛው ላይ በታሪክም የታወቁ ፓርቲዎች አሉ፣ የፖለቲካ ፓርቲዎች እና የእነሱም ተከታዮች አሏቸው። እና እነዚህ ሁሉ ለውጡ ለነሱ ተቀባይነት እንዲኖረው የግድ ወደ ሲቪሊያን አድሚኒስትሬሽን መሸጋገር አለበት ማለት ነው። እንደዛ ሊሆን ከሆነ ግዲ ለመጀመሪያ ጥቂት ወራት በቴክኖክራትስ የሚተዳደር ሲቪሊያን አድሚኒስትሬሽን ከተፈጠረ አንድ ሸንጎ ተፈጥሮ ለኮንስቲቱሽን አዲስ ኮንስቲቱሽን አዲስ ሕገ መንግስት ለሱዳን የሚሆን የሚያስችል ስራ ከሰሩ ምናልባት ወደ ሰላም ሊሸጋገሩ ይችላሉ። ያ ካልሆነ ግን ሌላው አማራጭ ዎች በጣም መጥፎ አማራጭ ነው። እሱ ደግሞ የእርስ በርስ ጦርነትና ማዕከላዊ የሆነ አስተዳደር የማይገኝበት ሁኔታ ሊፈጠር ይችላል። እሽ እንግዲህ አቶ አብዱርህማን ሰይድ፣ አቶ መሐሪ ዮሀንስ ለሰጣችሁን ማብራሪያ በጣም እናመሰግናለን። አመሰግናለሁ። ላንቺም ለመሐሪም አብድራባንም ተንኪ አመሰግናለሁ። ዘናው መልካም መልካም ጊዜ አድማጮች የማጠቃለያ ዜና አሰምተ ነው የምንሰናበተው። አዳነች ኢትዮጵያና ቋታር በሰራተኛ ማህበራዊ ጉዳዮች ዙሪያ የተቀራርበው ለመስራት ተስማሙ። የኢፌድሪ የሰራተኛና የማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ ከቋታራቻቸው ዩሱፍ ቢን መሐመድ ኦትማን ጋር ተወያዩ። በሁለትዮሽ ጉዳዮች ዙሪያ ሀሳብ የተለዋወጡ ሲሆን በተለይም በሰራተኛና ማህበራዊ ጉዳዮች ዙሪያ የበለጠ ተቀራርቦ ለመስራት በሚያስችሉ ጉዳዮች ዙሪያ መክረዋል። ለአምስት ዓመታት ተቋርጦ የነበረውን የመካከለኛው ምስራቅ ሀገራት የአሰሪና ሰራተኛ ጉዞ የፎረንዚክ ምርመራ አገልግሎት መስጠት መጀመሩን የፌዴራል ፖሊስ ኮሚሽን አስታወቀ። ኮሚሽኑ ከአገልግሎቱ ዛሬ ሚያዝያ 14 ቀን 2011 ዓ ም ጀምሮ መስጠት መጀመሩን አስታውቋል። የተከበራቸሁ አድማጮች ለምሽቱ ያዘናዳ ነው ዝግጅት በዚህ ተጠናቋል። በስቱዲዮ ፕሮግራሙን የመራልን ንጉሱ ተምሬ ነው። በተቀሩት ባልደረቦች ስም የምንሰናበተው ደግሞ እኔ አዲሱ አበበና አዳነች ፍስሀ ነን። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ፕሮግራም ይቀጥላል። በእኛ በኩል ሰላም ደህና ደሩ።